ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹን ጉዳዮች ይዘናል። ኢትዮጵያ ውስጥ በነበረው ችግር ጉድፈቻ ኤጀንሲዎች ተዘጉ፣ ህፃናት ማሳደጊያዎች ተዘጉ። ነገር ግን እነዚህ ስዘጉ እነዚህ ወረዲ በጉድፈቻ በሀገር ውስጥ በየዓለም እንደ ጨውዘር የተበተኑ ልጆች እንዴት ነው የሚገናኙት የሚለውን ነገር የታሰበ የተቀመጠ ነገር በጉዲፈቻ ፈሻ ወደ ውጭ የሚላኩ ልጆች የሚገጥማቸውን ችግርና መፍትሄዎች የጠቆመ አዲስ መጽሐፍ ከሰሞኑ ተመርቀዋል። የመጽሐፉን ደራሲ ማን ያህልሻል ዳዶን ነው። ቀደም ብለን የሰማናቸው ከመጽሐፉ ጋር የተያያዙ ሀሳቦችን ቆየት ብሎ ያጋሩናል። በሳውዲ አረቢያ ለወራት አስቸጋሪ ሕይወት ሲገቡ የነበሩ ኢትዮጵያውያን ወደ ሀገራቸው መመለስ ጀምረዋል። ከተወሰኑት ጋር ያደረግነውን ቆይታ በምሽቱ እናስደምጣቸዋለን። እኒህና ሌሎች ጉዳዮች የተካተቱበትን የዛሬውን ስርጭት ሀብታሙ ስዩም እመራለሁ፣ ንጉሱ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው አመሰግናለሁ ታሙ አድማጮች በድጋሚ እንደምናምሽታችኋል የዩናይትድ ስቴትስ አምባሳደር ትሬሲ ጄኮብሰን በአፋር ክልል ጉብኝት አደረጉ አምባሳደር ትሬሲ ጄኮብሰን ወደ ሰመራ አፋር በመጓዝ ከክልሉ ፕሬዚዳንት አወል አርባ ጋር ተገናኝተዋል አምባሳደሯ በሰመራ በነበራቸው ቆይታ በክልሉ ያለውን የመልሶ ማቋቋም የረድኤት ድጋፍ ቃኝተዋል የዩናይትድ ስቴትስ የእርዳታ ድጋፍ ተቋም ዩኤስኤድ በግጭቱ በተጎዱ አካባቢዎች ያሉ ህጻናትና ትምህርት ቤቶች ጋር እየሰራቸው ያሉ ስራዎችንም ቃኝተዋል። አምባሳደሯ ከዚህ በተጨማሪም ከሰመራ ዩኒቨርሲቲ ፕሬዚዳንት ዶክተር መሀመድ ኡስማን ጋርም ተገናኝተዋል። አምባሳደሯ ከክልሉ ፕሬዚዳንት አውል አርባ ኡንዴ ጋር ባደረጉት ቆይታም የዩናይትድ ስቴትስ መንግስት ክልሉ እንዲያገግም በግጭቱ ለተፈናቀሉ ሰዎች ድጋፍ ማድረጉን እንደሚቀጥሉ ያስታወቁ ሲሆን 50 ሚሊዮን ዶላር ለልማት፣ እንዲሁም 40 ሚሊዮን ዶላር ለአጣዳፊ የሰብአዊ ድጋፍ በድምሩ የ90 ሚሊዮን ዶላር ድጋፍ እንደሚያደርጉም ገልጸዋል። በሱዳን ዳርፉር አስከፊ የሆነ የጦር ወንጀል ከተፈጸመ ከአመታት በኋላ ከጥቃት ፈጻሚዎቹ መካከል አንዱና ቁልፍ እንደሆነ የሚጠረጠር ሰው በህግ ፊት ሊቀርብ ነው። አሊ ኩሻይብ በመባል የሚታወቀው አሊ ሙሐመድ አሊ አብደኢል ራህማን ከአምስት ቀናት በኋላ በዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ ሄግ ለሕግ ይቀርባል። አሊ ኩሻይብ እንደ ኤሮፓን አቆጣጠር በ207 ዓም ነበር የፍርድ ቤት ማዘዣ የወጣበት። እንደ ኤሮፓን አቆጣጠር ከ2003 እስከ 2014 ዓ ም ፈጽሟቸዋል የተባሉ 31 የጦር ወንጀሎችና ና በሰብአዊነት ላይ የተፈጸሙ ወንጀሎች ነው የተከሰሰው። ኤሮፓውያን አቆጣጠር በ2020 ዓ ምም እጁን ሰጥተው ወደ ሄግ የመጣ ሲሆን በቀጣዩ አመትም ክሱ መጀመሩ ተረጋግጧል። የተባበሩት መንግስታት ድርጅት ዋና ጸሐፊ ከዓለም ህዝብ አንድ ሶስተኛ የሚሆነው ወይም ሁለት ቢሊዮን የሚሆነው ህዝብ በግጭት አካባቢዎች እየኖረ ነው አሉ። ዋና ጸሐፊው ይሄ አሀዝ እንደ አውሮፓውያን አቆጣጠር በሁለተኛው የዓለም ጦርነት በ1945 ከነበረው የላቀ ነው ብለዋል። ዋና ጸሐፊው አንቶኒዮ ጉተሬሽ በየመን፣ ሶሪያ፣ ማያንማር፣ ሱዳን፣ ሄይቲ ና በአፍሪካ ሳህል ክልል ውስጥ እንዲሁም በዩክሬን እየተካሄዱ ያሉ ግጭቶችን ያነሱ ሲሆን እነዚህ ግጭቶች አለም አቀፍ ስርዓትን በምናጥ የምግብ የነዳጅና የማዳበሪያ ዋጋዎችንም በማናር ቀውሱን አባብሰውታል ብለዋል። በትላንትና እለት የተባበሩት መንግስታት ድርጅት የጸጥታ ግንባታ ኮሚሽን ጋር በነበራቸው ውይይትም ጉቴሬዥ 84 ሚሊዮን የሚሆኑ ሰዎች በግጭት ምክንያት ለሰብአዊ መብቶች ጥሰቶች በመጋለጥ ቤት ንብረታቸውን ጥለው ተሰደዋል። ብለዋል ይሄ አሀስ ታዲያ ከዩክሬን የተፈናቀሉ አራት ሚሊዮን ሰዎችንና በዛው በዩክሬን ውስጥ ያሉ ስድስት ነጥብ አምስት ሚሊዮኖችን ሳይጨምር መሆኑን የተባበሩት መንግስታት ድርጅት ተቋ amat astavqal በመጨረሻም ዩክሬን ሩሲያ በሰሜናዊ ቸርኒቭ እና በዩክሬን ዋና ከተማ ኪየብ ዳርቻ የምታደርገውን ወታደራዊ እንቅስቃሴ ለመቀነስ የገባቸውን ቃል አፍርሳለች ሲሉ የዩክሬን ባለስልጣናት አስታወቁ። ሩሲያ በሁለቱ ከተሞች ዙሪያ አነስተኛ እንቅስቃሴ አድርጋለች። ፔንታገን ሩሲያ ጥቂት ወታደሮችን ባለፉት 24 ሰዓታት በኪየቭ ዙሪያ አሸጋሽጋለች ያለ ሲሆን፣ ነገር ግን ማናቸውም ቢሆኑ ወደ መነሻ ጦር ሰፈራቸው አልተመለሱም ብለዋል። አድማጮች ለምሽቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለቀደሙት ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው። ከአሜሪካ ድምፅ አብራችን ስለሆናችሁ በእጅጉ እናመሰግናለን። በዛሬ ወደ ያዝንላችሁ የቀደመ መሰናዱ እንሻገር። ደራሲ ማን ያልሻል ዳዶ አያም ወል አይታ የተሰኘ መጽሐፍ ከሳምንት በፊት አሳትማለች። ማን ያልሻል ነዋሪነቷን በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገች ሲሆን በኢትዮጵያ በሕግ ባለሙያነት ለረጅም ጊዜ አገልግላለች። ከአመታት በኋላም በአጋጣሚ በዚህ በዩናይትድ ስቴትስ ላሉ በጉዲፈች የመጡ ህጻናትና ቤተሰቦቻቸው የማቀራረብ ላይ በበጎ ፈቃደኝነት ስታገለግል ቆይታለች። ከኤደን ገረሞ ጋር በመጽሐፉ ዙሪያ ተነጋግረዋል። ቃለምልልሱ የሚጀምረው ስለ መጽሐፉ ይዘት በምታብራራበት ነው። መጽሐፉ ይዘት ስለ ወላይታ ባህል ነው የሚያወራው ወላይታ ውስጥ ባለ አንድ አካባቢ ቆንቶ የምትባል መንደር ውስጥ አንዲት የአስራ አራት ዓመት ሴት ልጅ እንዴት ነው የምታድገው የሚለውን ስለሷ ነው የሚያትተው ሲቆ ነው የምትባለው ሲቆ ፍቅር ነው በወላይትኛ ሲቆ ናት ገጸ ባህሪዋ የአስራ አራት ዓመት ልጅ እኔ ደግሞ ትልቅ ሴት ነኝ እና የእኔ እንዳለ ባትተው በጣም ብዙ ነገር ዘባ ያቺን ልጅ አድጌ ነውና አንዳንድ ቦታ ላይ ለምሳሌ ወላይታ ላይ አብዛኛውን የወላይታን ማህበረሰብ የሚያካትት ታሪክ እንዲሆን ነው ያደረኩት ለምሳሌ የኔን ታሪክ ነው ግን አንዳንዴ ከኔ ወጣ ብያለው። ለምሳሌ የኔ አባት አባቴ ሐኪም ነው የኔ አባት በእውነት ማለት ነው። ግን እዛ መጽሐፍ ላይ የሲቆ አባት ሐኪም አይደለም፣ ገበሬ ነው። ይሄ የአብዛኛውን ኮሚኒቲ ፕሬዘንት ስለሚያደረግ ማለት ነው። አባቴ እርሻ ውሎ መጥቶ እንዴት እንደሚናገረን፣ እናቴ ደግሞ ቤት ውስጥ ሆና እንዴት እንደምታስተናግድ ቤተሰቡን ፋሚሊው እንዴት ነው አንድ ላይ ደግሞ የሚመጣው ወላይታ ላይ አባቴ ይመጣል እና ሰፈርቶ መጥቶ ውጭ ይቀመጣል። ጓዳ አይገባም፣ ኩሽና ውስጥ አይገባም። ሴት ናት ኩሽና ውስጥ ያለችው። ግን እዛ ሁነን ውጭ ካለው አባቴ ጋር እናወራለን፣ እናቴ ታወራለች፣ እኛ ደግሞ ተወስበን እንሰማለን። ይሄ የኔ የኔ ቆንቶ ላይ ያለ የኔ ትዝታ ነው እና ፍክሽን አይደለም። አብዛኛውን ኮሚኒቲው በምወክል መንገድ ታሪክ ሴት መሆኗን የአስራ አራት አመት ልጃገረድ መሆኗም ታዳጊ መሆኗም ደስ የሚል ነው። ያንን የእድሜ ክልል ለምን መረጥሽ? አንቺ በዛ እድሜ ክልል ላይ ለየት ያለ ትዝታ ነበረሽ ወይ? የእድሜ ክልሉን እንኳን የመረጥኩት አሁን ወደ እድ መጽሐፉን ለምን ጻፍ ወደ ነው ይወስደኛል። ይሄ እንግዲህ በዚ አያይ ልመልስልሽ እና ይሄን መጽሐፍ እንድጽፍ ያነሳሳኝ አንዱ ምክንያት ከወላይታ አካባቢ በጉድፈቻ መጥተው እዚህ አሜሪካን ሀገር የምኖሩ ብዙ ህጻናት አሉ እና በሆነ ምክንያት ከዛ ኮሚኒቲ ጋር ተገናኝቻለሁ። ወላጆች በጉደፈቻ የመጡ ልጆች የሚያሳድጉ ወላጆችም ልጆችም የሚያነሳቸው ጥያቄዎች አሉ። ወላይታ አካባቢ ማወቅ የምፈልጉት ነገር አለ እና ይሄ ለምን ይሆናል? ይሄ ምን ነበረ? ይሄ እንደዚህ ነው እና እመልሳለው። ኢሜል ላይ እመልሳለው፣ ፌስቡክ ላይ ወደ ከመቶ በላይ የወላይታ ኪድስ የምል የአንድ ጉደፈቻ ቤተሰቦች የምናወራበት ግሩፕ አለን። እዛ ይነሳል። ኢሜል ቴክስት ላይ እመልሳለው እና ከዛ አንድ ወዳጄ እሱም በጉደፈቻ ልጅ ከወላይታ አምጥቶ የሚያሳድግ ሚካኤል ማይክል ይባላል። መጽሐፌ ላይ ማክናውሎጅ አድርጌዋለሁ እ እሱ አንድ ጊዜ ምናለ ለስንት ወላጅ ነው እንደዚህ እየጠየቀ መልስ እየሰጠሽ የምትችይው፣ አንቺን የማያቅስ ከአንቺ ጋር ምንም ኮንታክት የሌለው ወላጅ ከየት ነው ይህን ሁሉ መረጃ የሚያገኘው? ለምን መጽሐፍ አጽፍም አለ። ይሄ ቱ ታውዝንድ ሲክስቲን ነው እና እውነትም በመጽሐፍ መልክ ብቀመጥ እኮ ለብዙ ወላጆች መልስ ይሆናል። በምን ነው አንዱ መሰረት አይመነሻ ይማለት ለነዚህ ወላጆች ወላጆችና ለነዚህ ልጆች መልስ ለመስጠት ነው። ሁለተኛው ምክንያቴ በጉደፈቻ የመጡ ብቻ አይደለም። እዚ የተወልዶ ያደጉት አውሮፓ ላይ አሜሪካ ላይ ያሉ የኢትዮጵያውያን የወላጅ አካባቢ ልጆች ወላጆች ስለ ልጆቻቸው እንዴት ነው እንዴት እንዳደጉ ያወራሉ ወይ እንዴት ሆነን እዚህ እንደደረሰ ለእነሱ መልስ እንዲሆን ነው እንደዚህ ነው ያደግነው ይሄን አልፈለው እዚህ የመጣ ነው እንድሉ ነው መጽሐፉን ለመጻፍ የተነሳሳውት ማለት ነው። እድሜውን የመረትኩት መጽሐፉን መጀመሪያ የህፃናት ተባለ ስነሳ ማለት ነው። ከዛ ይህንን መጽሐፍ አንብቦ መረዳት የሚችለው የእድሜ ግሩፕ ከሰባት ከስምንት ዓመት ጀምሬ ያልኩኝ ያንግ አዳልትም እስከ አስራ አራት እስከ አስራ አምስት ያሉትም ማንበብ ይችላሉ። የነሱ ታሪክ ነው። ትላልቆች ደግሞ ለልጆቻቸው ይህን ታሪክ ሊያነቡ ይችላሉ። የእኔ እናት እሳዳ ቁጭ ብለ ነው ለእኔ ታሪክ የነገረችኝ። አሜሪካ አውሮፓ ደግሞ ልጅ ልጆች ስተኙ ታሪክ የምናወራው ይሄን ደግሞ ወላጆች እንዲያነቡ አማካይ እንዲሆን ብዬ ነው ይሄንን ያነሳሁት። ልበት የግ ባለሙያ መሆንሽ አሁን እነዚህ ሰዎች የሚያልፉበት ሂደትና ለልጆቹ ስሜት ለቤተሰቦቻቸውም የመገናኘት ጥረት የተጫወተው ሚና አለ ብለሽ ታስቢያለሽ ይሄንን ይህንን ሂደት እንድታልፍበት ሱዳን ራዘር ፕሬዘንትስ በአዶፕሽን ኢትዮጵያን አዶፕሽን ላይ ፊልም ዶክመንተሪ ፊልም ይሰሩ ነበር እና ዶክመንተሪ ፊልሙ ዋናነት የሚያተኩረው አንዲት ከወላይታ በጉድፈቻ ከወላይታ ኦቶና የሚባል አካባቢ በጉድፈቻ የመጣች እናት የመጣች ልጅ በጉድፈቻ ያመጧት ወላጆች ከተወሰነ ጊዜ በኋላ ለሌላ ሰው አስተላልፎ ይሰጣል። አልቻልንም ብለው ማለት ነው። ያ ቤተሰብ ደግሞ እንደገና ለሌላ ሰው አስተላልፎ ይሰጣል እና ለአንዲት ህፃን አስቢ ከወላጆቿ ተለይታለች። እዚህ ወላጅ እንሆናለን ብለው ያመጣ ሰዎች ደግሞ ለሌላ ወላጅ ሰጡ። እዛ ስትለም ደግሞ ለሌላ ወላጅ። ይሄ በሷ ልጅ ብቻ አይደለም በጣም የምደጋገም ነገር ነው። እና ለሶስተኛ ችል ለሶስተኛ ወላጅ ስትሰጥ ሶስተኛዋ ወላጅ ይሄ ነገር መቆም አለበት እና በዚ ዙሪያ ፊልም መሰራት አለበት። በምን ነው ፊልሙ ከተሰራ ስሰራ ፊልሙን የምሰራው ክሩ የፊልም ክሩ ከኒውዮርክ ተነስቶ ወላይታ ሶዶ ይሄዳሉ ማለት ነው። እዛ ፊልም ላይ ልጅቱ የአስራአንድ ዓመት የአስር ዓመት ልጅ ሆና ነበረ በጉድ ፈቻ የተሰጠችው እና ታስታውሳለች። እናቴ ኦቶና የሚባል ሰፈር ነው፣ ሆስፒታል አለን በሰፈራችን። እናቴ ሶዶ ገበያ ላይ አትክልት ትሸጣለች። ይሄን ነው የምታስታውሰው። ይሄን ደግሞ በጉድ ፈቻ የተሰጠች ጊዜ ከእናቷ ጋር የተነሳችው ፎቶ አለ። ያንን ፎቶ ይዞ አስተርጓሚ ይዘው ከኒውዮርክ ወላይታ ሶዶ ገበያ ላይ ይደርሳሉ። እና ፎቶ እያሳዩ አትክልት ተራ ሄደው ደረሱ። አገኟት፣ እናትየው ማለት ነው። ከዛ ልጅሽ እዚህም ፎቶ አንስተዋል። እችና ታለቅሳለች፣ በቃ ልጇ ፎቶ ትስማለች። ይሄ ደግሞ የተሰበሰበ ገበያ የሞላ ህዝብ ያወራል፣ አስተርጓሚው ያስተረጉማል። ግን ዩ አስተርጓሚው ሲያስተረጉም የነበረው እናትየው የምትለው ነው እንጂ ይሄ ክራውዱ ምን ይላል የተሰበሰበ ህዝብ አላስተረጓማል። ፍልሙን ይዘው ክሩ ወደ ኒውዮርክ ከተመለሰ በኋላ ሲያቀርቡት የለም ይሄ ህዝብ ሁሉ የሚያወራው ምን እንደምል አላመጡትም፣ እና አላፌው ኖ ይሄ ህዝብ ምን እንደምል ካላወቅን ፍልሙ አይቀርብም ተባለ። እንደገና ሌላ ወላይ ትኛ የሚችል ሰው ስፈልግ እኔ ተገኝም ማለት ነው። ከዛ ላ እዛ ፍልም ላይ ይሄንን ከገበያ ላይ ያለ እናትየው፣ እነዛ ሰዎች ሲያወሩ የነበሩትን ነገር አስተረቆ ማለት ነው እዛ ፍልም ላይ። ዳንራዘር አንዋንትድን አሜሪካ ነው። በጣም ነው ታች የሚያደረገው ፊልሙ። በአሜሪካ ያልተፈለጉ ማለት ነው አይደል? አንዋንትድን አሜሪካ ለሶስት ወላጅ ለአራት ወላጅ ልጆቹ እየተላለፉ ሲሰጡ ማለት ነው። በጣም ከባድ ነው። እና ያ ፊልም ካየው በኋላ እኔ መተኛት አልችል። ምን ማድረግ ነው የሚችለው፣ እነዛን ልጆች እንዴት ነው መርዳት የሚችለው የምለው ነገር፣ በዛ ተነስቼ ነው ፌስቡክ ላይ ያንን ግሩፕ ጆይን ያረኩት በዛ ተነስቼ ተክስ ሌላ ስቴት ላይ የምሰራ አንድ እንጆ አለ። ኢትዮጵያን አዶፕሽን ኮኔክሽን የምል አሁን ስማቸው ቤተሰብ ፍለጋ ነው የምለው። እነሱ ጋር እነሱ ፈልጌ አግኝቼ ቦርድ ውስጥ ገባው። በቃ ምናድርግ የሆነ ነገር በዛ ማለት ደግሞ ኢትዮጵያ ውስጥ በነበረው ችግር ጉድፈቻ ኤጀንሲዎች ተዘጉ፣ ህጻናት ማሳደጊያዎች ተዘጉ። ነገር ግን እነዚህ ስትዘጉ እነዚህ ወረዴ በጉድፈቻ በሀገር ውስጥ በየአለም እንደ ጸው ዘር የተበተኑ ልጆች እንዴት ነው የሚገናኙት የምለውን ነገር የታሰበ የተቀመጠ ነገር የለም እና እነዚ ህፃናት ከተለያየ ገጠር አካባቢ ነው እዚህ ጋር የመጡት ወላጆቻቸው ፖስታ የላቸው ስልክ የላቸው ኢንተርኔት ኢሜል አያውቁም። እንዴት ነው የሚገናኙት? እነዚህ ወላጆችና ልጆች ተቆራጠው ቀሩ እና ምናልባት አንድ ልጅም ሁለት ልጅም እንኳን መልስ መስጠት ከቻሉ ተመልሽ እነዛን ወላጆች ማገናኘት ከቻል በምን ነው ወደዚህ የገባው። አድማጮቻችን፣ እንዲሁም ተመልካቾቻችን አያም ወላይታ የተሰኘው መጽሐፍ ደራሲ ማን ያልሻል ዳዶ ጋር ያደረግነው ቆይታ ሙሉ ክፍል ይሄ አይደለም። ተከታዩ ክፍል ደግሞ በሚቀጥለው ቀን ይቀርባል። አብራችን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባ እንሻገራለን። ቀጣዩ ዘገባ ወደ ሌላኛው የኢትዮጵያ ከተማ ድሬዳዋ ይወስደናል። በድሬዳዋ ከዚራ የመንገድ ዳር ዛፎችን በመትከል በመንከባከብ 11 ዓመታትን ያሳለፈው ወጣት ዋለሊ መኮንን ስራውን ከሚደግፉ ሰዎች የገንዘብ ድጋፍ ከሰሞኑ ተበርክቶለታል። የከተማ አስተዳደርም በጥሬ ገንዘብና በአይነት ተጨማሪ ድጋፎችን ሊያበረክትለት ቃል ገብቷል። አዲስ ቸኮል ዋለሊ መኮንንና የከተማዋ ነዋሪዎችን አነጋግረው ተከታዩን ልኮልናል። እንደ ድሬዳዋም እንደ ከዜራ ልጅነቴም ያው ከዜራ የምትታወቀው በፊት በዛፏ ጥላ ነው። ብዙ የሀገራችን ዘፋኞች ዘፍነውለታል። ያ ነገር ግን አሁን በእኛ እድሜ ላይ ቆሟል የሆነ ጉሟል። ስለዚህ እንደ ድሬዳዋ ልጅነቴ እንደ ከዜራ ልጅነቴም ይህን የራሴ አድርጌ በምችለው መጠን ከዚህ መንገድ ጀምሬ እየሰራው ነው። ወደፊት ደግሞ ምችለውን ያህል ወደ ሌሎች አካባቢዎችም እየኩ ። አስፈላጊ እርዳታና ድጋፍ ከተደረገልኝ ቀሪውን ከዚራ ለማልማት ፈቃደኛ። አስራ አንድ አመት ብዙ ውጣ ወረድ አሳልፍ። ያለው ውሃ ተቆርጦብኝ ነበር። ከቤት ወጥቼ መንገድ ላይ እዚህ የምታየው መንገድ ላይ እስከ መኖር ደረጃ የደረስኩት ይህን ስራ በማለት ነው። እና ቤት ሳይኖርህ ውሃ ሳይኖርህ አትክልተኛ መሆና አትክልት መንከባከብ ይከብዳል ስለዚህ ከጎረቤቶቼ ውሃ የለመንኩ የቆጣሪ የከፈልኩ ብዙ ችግሮችን አሳልፌ ነው እዚህ የደረስኩት። ግን ስራው ደስ ይላል። አሁን ባለው ውጤት በጣም ደስ የሚል ነው። ያው ከተማችን ውስጥ ካሉት ቆንጆና አረንጓዴ መንገዶች ውስጥ አንዱ ሆኗል። የተለያዩ ሰዎች ለሰርግ፣ ለልደት የምረጡኝ ዘመቻ ሁላ ሳይቀር የሚደረግበት ሰው ተሰብስቦ ማህበራዊ እንትን የሚያሳልፍበት ቦታ ሆኗል ይለኒ ትልቅ ደስታ ነው። ወደፊት ደግሞ የበለጠ እኔም ተጠቅሜ አካባቢውንም የበለጠ ማለማበት ሁኔታ ይፈጠራል ብዬ ነው የማምነው። ዋለልኝ ያለማው መንገድ ለፊልም ለፎቶ ለሰርግና ሌሎች መርሃግብሮች ተመራጭ ሆኗል። ብዙም ድምፁ ሳይሰማ ዛፎችን ሲንከባከብ የኖረው ዋለልኝም ትክክለኛ ስራና ማንነቱን የሚያንጸባርቅበት ሚና ተሰጥቶት በዚሁ ቦታ ላይ የከበረ ድሀ የተባለ ፊልም ላይ ተሳታፊ ነበር። መስጠት ዳሁኑ መስጠት ደግሞ መስጠት እኮ ተግባር ነው። ያልሰጠነው ስጦታ መልካምነት ወይም ተስፋ ነው እንጂ ስጦታ ነው። ነገር ግን የመስጠት መጀመሪያ ሊሆን ይችላል። እኔ እኔ ካለፉት ስምንት ዓመታት ጀምሮ የተከልኳቸው ዛፎች ስተከል ስንከባከብ በምላሹ ምንም አገኛለሁ ብዬ አለ? ዛሬ ግን ጠቅሞኛል። ቤቴ በልማት በፈረሰ ሰዓት የዛፎች ጥላ ዛሬ ቤት ሆኖኛል። ዋለልኝ ስራውን ለማስፋት በቅርቡ የሚያውቃቸው ወዳጆችን ድጋፍ ሲጠይቅ የነበረ ሲሆን የልጅነት ጊዜውን በከዜራ እንዳሳለፍ የሚናገረው የተባረክ አስፋው ግን የተጠየቀውን ድጋፍ ብቻ ከማድረግ ይልቅ ሰፋ ያለ ነገር ለዋለልኝ አስቦለታል። ሳየው ብዙም ደጋፊ የለውም ዋለልኝ። ዋለልኝ አይናገርም። ዋለልኝ እንደ ሌሎቹ ብዙ የሚያወራ ሰው አይደለም። ሰርቶ መኖር እንጂ አውርቶ መኖርን የሚወድ ሰው አይደለም። ስለዚህ እች አለም ደግሞ አሁን በዋለልኝ አይነት እሳቢያ የምትቀበለ አደለች። ስለዚህ ዋለልኝ ቢናገርለት ሰው ያስፈልጋል። ዋለልኝ ስራውን የሚያሳይለት ሰው ያስፈልጋል። መነሻ የሆነኝ እውነት ለመናገር አሁን የሪሰንቱን የቅርቡ መነሻ የሆነኝ እሱ ነው። እንግዲህ እንዳልኩ የልጅ ተናግረው አያውቅም። ይትባረክ በዚህ ጋር ሳልፍ አስቁሞኝ እነኝ እነኚህ መሳሪያዎችን ብትገዛልኝ ብሎ አይነታቸው ወደ አስር አስራ አምስት የሚሆኑ መሳሪያዎችን ጽፎ አመጣ። አይ ይሄማ ትንሽ ነው፣ ከተባበርን ከዚህም በላይ ማድረግ እንችላለን ጠፈጠፍ በሚል እንግዲህ ሶሻል ሚዲያን ለበጎ መጠቀም አንደኛውም ጠቀሜታው ይሄ ነው። ሶሻል ሚዲያ ላይ ጻፍኩት። የድሬዷ ልጆችም የድሬዷ ልጆች ያልሆኑም ይህንን ቦታ የሚያቁም ይህን ቦታም በፎቶ ብቻ የሚያውቁትም ሳይቀር ከመላው አለም ከዚህ ከዚህ ምላ የለም ከመላው ዓለም አንድ መቶ ሺህ አምስት መቶ አራት ብር እኔና ዋለልኝ በከፈት ነው አካውንት በአንድ ሳምንት ጊዜ ውስጥ ገቢ ሆነዋል ማለት ነው። በዚህ ምስጋና መርሐ ግብር ላይ የተገኙት ከንቲባ ከድር ጀዋርም በአስተዳደሩ ስም አምሳ ሺህ ብር ሊሰጡ ቃል ገብተዋል። እንደ አስተዳደር ይሄ ልጅ ሰለቸኝ ደከመኝ ሳይል ረጅም ጊዜ ሲሰራ ነበረና በከንቲባው ጽህፈት ቤት ስም ያው ሀምሳ ሺህ ብር ጠዋት ቃል ገብቼ ለታለው እሰጣቸው። ከንቲባ ከድርና የህግ ባለሙያዎት ባረክ ወጣቱ ዋልልኝ ስራውን እንዲያሰፋ፣ ሌሎች የድሬዳ ሰፈር ወጣቶችም የዋልልኝን አርያ እንዲከተሉ መኞታቸውን ገልጸዋል። ህይወት ነው ድሬዳዋ ካለዚህ በራ ዛፍ መኖር አይቻልም። ሁላችንም እስትንፋሳችን ስለሆነ በዚሁ መልክ ባለንበት ማንከባከብ አለብን። ዋልልኝ ወንድማችን ያው እዚህ ብቻ ሳይሆን የቀበሌ ስራ አስፈጻሚ መኖር ነበረበት። የእሱ መንደር ነው ዛሬ ያለ ነው፣ ቢኒያም ሌሎቹን ከዚራ ውስጥ ያሉትን ቦታዎች እንዲሁ ለበጎ አድራጊ ወጣቶች እየሰጠ ግሪነሪውን ማድረግና የከዚራ ዛፍ ጥላ ስር ተብሎ የሚዘፈንለትና በሁሉም የሚታወቀው ነገር ቀጣይነት እንዲኖረው እንፈልጋለን ብዬ ነው ማስበው። ቀጣይ እንግዲህ የመጀመሪያው የመጀመሪያው እኔ እኔ በግለሰብ ደረጃ ማስበው ከሱም ጋር የተነጋገር ነው ምንድን ነው አንተ ፓዮኒር ነህ ወይንም ደግሞ አንተ አራያ መሆን መቻል አለብን። አንደኛው ምክንያቱም ከዚህ ብቻ አደለም። ድሬዳዋ ድሬዳዋ ማለት ሀያ አራቱ ቀበሌ ወይም ደግሞ በአሁኑ ዘጠኙ ቀበሌ ነው። ስለዚህ ከዚራች ብቻ ስለሆነች ለማ ማለት ወይም አረንጓዴ የሆነ ማለት አደለም። ግን ዋለልኝ ኢንስፓየር ያደርጋል። ስለዚህ እንደ ዋለልኝ ከሰራ ሁሉም ሰው የሚሸለምበት፣ ሁሉም ሰው የሚመሰገንበት፣ ሁሉም ሰው የሚሞገስበትን አትሞስፌር መፍጠር ነው። አንደኛው የአእምሮ ስራ ማለት ነው። ዋለልኝ የጎረቤቶቹ ምርቃትና ማበረታቻም አልተለየውም። የተደረገለት ድጋፍ ከፍተኛ መነቃቃት እንደፈጠረለት የሚናገረው ዋለልኝ የትኩረት አለማ ሱን ፍቶ ተጨማሪ ከዜራ መንገዶችን በዛፌ ማለማት እቅዳለው። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ አስቸኩርን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ። ወደ ቀጣዩ ዘገባ እንሻገር። ሳውዲ አረቢያ እስር ቤቶችና በማቆያ ጣቢያዎች ውስጥ የነበሩ ኢትዮጵያን ወደ ሀገራቸው መመለስ ጀምረዋል። ትናንት ከሰዓት በኋላ 438 ኢትዮጵያን ከሳዑዲ ወደ ሀገራቸው የተመለሱ ሲሆን በአጠቃላይ የተመለሱት ዜጎች 936 መሆናቸውን የኢትዮጵያ መንግስት አስታውቋል። ኬኔዲ አባተ ከተመላሾች ጋር ያደረገው ቆይታ በመቀጠል ይደምጣል። በሳዑዲ አረቢያ በእስር ቤቶችና በተለያዩ የማጎሪያ ካምፖች ፈታኝ ሕይወትን በመምራት ላይ ይገኙት ኢትዮጵያውያን መካከል ከ490 በላይ የሚሆኑት ዛሬ ጠዋት በመጀመሪያው በረራ ወደ አገራቸው ተመልሰዋል። ከእነዚህም 341 ሴቶች ሲሆኑ የቀሩት ሕጻናት ልጆቻቸው ናቸው። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ከፍተኛ የመንግስት የስራ ኃላፊዎች በስፍራው ተገኝተው አቀባበል አድርገውላቸዋል። ከሳውዲ ሪያድ ተነስተው አዲስ አበባ ከገቡት ተመላሾች መካከል አስተያየቷን የሰጠችን ወጣት አዝመራ ባዬ በእስር ላይ እያሉ በርካታ ችግሮችን መጋፈጣቸውንና ህይወታቸውን እስከ ማጣት እየደረሱ ኢትዮጵያውያን መኖራቸውንም ታብራራለች። ህጻናቶች እየሞቱ ነው። ነፍሰ ጡሮች፣ ቅዝቃዜ ነው ሙቀትም አለ። በራቅ ላይ ነው የሚተኙትኝ። ወንድሞቻችን እየተሰቃዩ ነው ያሉትኝ ድምጽ ቢሆንም ማንም ሰው የረዳን የለም። ስድስት ወር ሙሉ ሴት ስንቀመጥ ማለት ነው። ብዙ ሴቶች ሙተዋል። ራሷን ያጠፋቻለች። ተስፋ በመቁረጥ ላይ ይሄ ነገር የሆነው እዚህ ኤምባሲ ጋር ደውለን ስለ ሰፈራ ስንጠይቀው ሳምንት ይሉናል፣ ሁለት ሳምንት ይሉናል። በዛ ተስፋ በመቁረጥ ራሷን ያጠፋች ሴት ወደካሻ መጠያ በበጠኛ ተጠቀው ያነ የወደቀችው ማለት ነው። እና ፍትህ ለኢትዮጵያ ሕዝብ ለሴቶች፣ ለወንዶች በሳውዲ ስላሳለፉት መከራ አስተያየታቸውን የወጡን ሌሎች ተመላሾችም በእስር ላይ በቆዩባቸው ጊዜያት የተለያዩ ፈተናዎችን ከማሳለፋቸው ባለፈ ባዶ እጃቸውን ለመመለስ መገደዳቸውን ያነሳሉ። መብታቸው እንዲከበርላቸው ወደ ኢትዮጵያ ኤምባሲ የሚያቀርቡት የተማጽኖ ጥያቄ ምላሽ እንደማያገኝም ገልጸዋል። ስባላለሁ እኔ የመጣው ከሳኡዲ አረቢያ ነው እስር ከባድ ነው። አንደኛ አያከብሩንም። ሁለተኛ እኛን እንደ ሰው አይቆጥሩንም። ሰው እዚህ ታሞ ሞቶ በእርግጫ ነው፣ በቆሻሻ ኪስ ነው አንስጠ ወደዛ የሚጥሉ በፍሪጅ ነው የሚቀመጠው። መንግስት አለና አይደል? አንድ ሰው ሰባት ወር ስምንት ወር አንድ አመት ይታሰራል። ወንጀል ወይ ሰው ገሎ ሰርቆ አይደለም የሚታሰረው፣ ለስራ ነው፣ ይሄድ ነው። ለምን እታሰራለን? ብዙ ልጆች ንብረታቸው መንግስታችን ለህዝቡ ለዜጎቹ ትኩረት መስጠት አለበት። በተለይ ለወንድሞቻችን ለወንዶች የሚለብሱት ፌስታል ይመታሉ። የሚበሉት ግማሽ ቂጣ ታደ ግማሽ ቂጣ ተቆርጦ ነው። ሁለተኛ ሴቶች ልጆች ነን፣ ወር አበባ ይመጣብናል፣ ሳሙና የለንም። የተለያየ በጣም አስጠያፊ ጉዳይ አለ። እንኳን የመኖሪያ ፈቃድ የተበላሽቶ አንተ ህጋዊ ሆነ መኪና ክን ንብረት ክን የሳዑዲ መንግስት ይወርሳል ለምንድና የሚወርሰው? የሚቆረቆርልክ የለም። ዜጋ ተኮር ይባላል። የታለ ዜጋ ተኮር? በሳውዲ እስር ቤቶች ከሚጋፈጡት አስቸጋሪ ሕይወት ነጻ ወጥተው ወደ አገራቸው በመመለሳቸው ደስተኛ መሆናቸውን የሚገልጹት አስተያየት ሰጪዎቹ አሁንም እዚያው በእስር ላይ የሚገኙ በርካታ ዜጎች በቂ ትኩረት እንዲሰጣቸው ጠይቀዋል። በተለይ ወንዶች፣ ፍትህ ለወንዶች ይገባል። ወንድሞቻችን እየታመሙ ነው። ደም እየተሙ ነው። ኤምባሲዎች እየሰሩ አይደለም። ደውለን ስንጠይቅዳቸው የራሳቸው ጉዳይ ነው የምባለው በሀገራ አንድ ሰው ላጠፋ የምትሰደበው ግን እም የኢትዮጵያ ናት የምትሰደበው ሀገራችን ነው። ሁለት አመት ሶስት አመት የተቀመጡ ወንድም አለኝ የራሴ ማለት ነው። የቀን ቀጠሮ አትስጡ እንዲሰጥም አንፈልግም። በትክክለኛ እንዲገቡልነን የምንፈልገው ወንድሞቻችን ነ እየሞቱ ነው ወይ እህቶቻችን ነ እየሞቱ ነው ነፍሰ ሞተች አለች እርዋትኝ ኢትዮጵያ ኢትዮጵያ ተብላ የምትጠራው ዜጋ ሚኖር ብቻ ነው። ወንድሞቻችን፣ እህቶቻችን ብልታቸው የተበላሸ ነው። ፌስታል በመልበል እከክዬ ወረረ ይገባናል። የመንግስት ችግር እንዳለ ሀገሪቷ ጦርነት እንዳለ ብናቅም ግን ሰዎችን ገብተው ይሞቱ፣ ግን እዛ በሰው ሀገር እናንተ እንስሳ ናችሁ፣ ከብት ናችሁ፣ መንግስት የላችሁም። ኢትዮጵያ ተከብራን የኖረችው አያቶቻችን፣ ቅድማቶቻችን በጀግንነት ነበረ። የእኛ ኤምባሲ በጢፊ በእነሱ ፊት ይመታል። ችግር ክልል ገጽ እንደ ስትሄድ በእነሱ ፊት ያዋርድሃል። ለምን እኛ ጥፋት ሊኖርብን ይችላል፣ ግን ጥፋታችን ከኋላ መቀጣት አለብን። አሁንም መንግስትም ቢሆን እዚያ አምጥቶ ይበድለን፣ እዚሁ እንበደል፣ እዚሁ ገበናችንን አደባባይ ለምን መሰደቢያ እንሆናለን? ለምን እዚሁ ራሳችን በራሳችን መሸፈን አለበት። ይሰራንም ይስጠላን ምንም ይሁን፣ በአገር ላይ ይሁን ድህነት ነው። አረቅ እንሙት በአገራችን። ኤርትራ እኮ አንድ ዜጋዋ አይነካም። መንግስቷ ለምን ነብር ስለሆነ የሚበድላቸው ግን መንግስት ከወራት በፊት ከአርባ ሁለት ሺህ በላይ ኢትዮጵያውያንን ከሳውዲ ማስመለሱን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በድጋሚ የተጀመረው ዜጎችን የማስመለስ ስራ እንደሚቀጥል ተናግረዋል። ቅድሚያ የተሰጣቸው ሴቶችና ህጻናት ናቸው። በጤንነታቸውም ደከሚያ በዚህ መሰረት አራት መቶ ዘጠና ሶስት የሚሆኑ አንዳንዶቹም ከልጆቻቸው ጋር ገብቷል። ይሄ ይቀጥላል። መንግስት በገባው ቃል መሰረት ሁሉንም ዜጎች ወደዚህ የመመለሱ ነገር በስፋት ይሰራል ማለት ነው። አርባ አምስት ሺህ የሚሆኑ ከመቶ ሺህ ተመዝግበዋል። ምዝገባውም ይቀጥላል። ስለዚህ የተመዘገቡትና ሁኔታው ተጣርቶ አስፈላጊ ሎጂስቲክ ተሰርቶ በሙሉ ይገባሉ ማለት ነው። ዜጎች እንግልት እንዳይደርስባቸውና በሰላም ወደ ሀገራቸው መመለስ እንዲችሉ መንግስት የሚያደርገውን ጥረት መቀጠሉንም የገለጹት አምባሳደር ዲና በአሁኑ ወቅትም የኢትዮጵያ መንግስት ልዑክ ወደ ሳውዲ አቅንቶ ተመላሾችን በመመዝገብ ላይ መሆኑንም አመልክተዋል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ነሲቡያሲን ያሲን ደግሞ ከሳውዲ የሚመለሱ ዜጎችን ለመቀበል ስለተደረገው ዝግጅት አብራርተዋል። መቶ ሁለት ሺዎቹን ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶች መጠናቀቅ አለባቸው። በተለይ የመቆያ ጣቢያዎችን ዝግጅት የምግብ አቅርቦትን በሚመለከት፣ ወደ የአካባቢያቸው ለመላክ የትራንስፖርት አቅርቦትን በሚመለከት፣ በመቆያ ጣቢያዎች በሚቆይ ጊዜ የሚመገቡት ምግብ፣ የሚጠቀሙባቸው ማቴሪያሎች እንደ ፍራሽ፣ ብርድ ልብስ፣ አንሶላ የሚባሉ በርካታ የውሃ አቅርቦት የንጽህና አቅርቦቶች እነዚህን በሚመለከት በሙሉ የቅድመ ዝግጅት ስራዎችን ለማድረግ ተሞክሯል። አሁንም እየተደረጉ ነው። ተጨማሪ እንደምታውቁት ያው በርካታ ሰው ስለሚመጣ በቀጣይ እንግዲህ አሁን ዛሬ መቀበል ጀምረናል። ከዚህ ሬጅስትሬሽን አስፈላጊ የሆኑ የስክሪኒንግ ጉዳዮች ሲጠናቀቁ ወደ ማቆያ ጊዜያቶች ይሄዳሉ። በዛሬው እለት የተመለሱ ከአራት መቶ በላይ ስደተኞችን ጨምሮ በሳዑዲ አረቢያ በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ከ100 ሺህ በላይ ኢትዮጵያውያን ስደተኞችን በቀጣዮቹ ከ7 እስከ 11 ወራት ባለው ጊዜ ውስጥ ለመመለስ ታቅዷል። ይህን ስራ ለማከናወን 16 መንግስታዊ ተቋማት በቅንጅት በመስራት ላይ እንደሚገኙ የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የስደተኞችን የመመለሱ ስራ በሳምንት ሶስት ቀናት በየዕለቱ በሶስት በረራ የሚከናወን ሲሆን የሚመለሱት ስደተኞችም በአዲስ አበባ በተዘጋጀላቸው የተለያዩ ማቆያዎች ከገቡ በኋላ ከዛ ወደ የክልሎቻቸው በማምራት ቋሚነት የማቋቋም ስራ እንደሚሰራም ተገልጿል ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ኬኔዲን አመሰግናለሁ አድማጮቻችን ተመልካቾቻችን ለዛሬ ያዝንላችሁ መሰናዶዎች እነዚህ ነበሩ በመስተንግዶ ሀብታሙ ስዩም ቅንብሩ ደግሞ ንጉሱ ታምሬ እስካሁን ድረስ አብረናችሁ ነበር የነገ ሰው ይበለን መልካም ምሽት